ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ለትርጉም ክፍት የሆነ ለትራይ ፖለቲካ ኮንሰምፕሽን ሊውል የሚችል ኢቨን በሌላ በኩል ዞሮ ቁጭትና ግጭትም ሊቀሰቅስ በሚችል ደረጃ የቀረበ ዳታ ስለሆነ አላስፈላጊ ዳታ ነው። ያነሱበት አግባብ ትክክል ነው ባይነት ምንድነው ያሉት፣ እዚህ ሀገር ችግር ከተነሳ ማንንም አይምርም። የትኛውም ሃይማኖት፣ የትኛውም ብሔረሰብ፣ የትኛውም ፆታ፣ የትኛውም የትምህርት ደረጃ ወይም የማህበረሰብ የእድገት ደረጃ ከጥቃቱ ሊድን አይችልም የሚለውን ለማሳየት ነው ያቀረቡት። የመጀመሪያው ተናጋሪ የማህበራዊ ጤና አማካሪና የፖለቲካ ጉዳዮች ተንታኝ ዶክተር ሄርዲሶ ለንዴቦ ሲሆኑ እርሳቸውን ተከትሎ የተሰሙት ደግሞ የኢዘማ ሊቀመንበር አቶ የሸዋስ አሰፋ ናቸው። ዝርዝሩን በእለቱ አብይ ርዕስ እናቀርባለን። አሁን የትላንቱን የጠቅላይ ሚኒስትር አብይ አህመድን ንግግር ተንተርሶ የተሰጡ አስተያየቶች ናቸው። ሌላ ዘገባችን አዲስ አበባ ከተማ አስተዳደር በመሀል ከተማ ከአምስት መቶ ሺህ በላይ የጋራ መኖሪያ ቤቶችን ለማስገንባት ስራ ጀመርኩ ይላል። ግንባታውን ነዋሪዎችን እንደማያፈናቅል መገለጹ ተመልክቷል። የዚህንም ዝርዝር በመስሄ ክፍለ ጊዜ ይዘናል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ ጥቅምት 24 2012 ዓ ም ስርጭታችን ጋር የምናስተናግዳችሁ ኒያዳኝ ፍሳዬና አሉላ ከበደ ከብርሃን ኃይሉና ከስርጭት መሐንዲሱ ጆጊል ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን ያለን ዜና የ2019 የኬንያ ህዝብ ቆጠራ ውጤት ዛሬ ይፋ ሆኗል። የኬንያ ስታቲስቲክስ ቢሮ ዛሬ ለሀገሩ ርዕሰ ብሔር ሪፖርቱን ያቀረበ ሲሆን የሀገሪቱ ህዝብ ብዛት ባለፉት አስር ዓመታት ውስጥ በዘጠኝ ሚሊዮን መጨመሩን አስታውቋል። ገልሞ ዳዊት ከናይሮቢ ዝርዝር ዘገባ ልኳል። በዘንድሮው የኬንያ ሀገራዊ ቆጠራ ውጤት የሀገሪቱ ህዝብ ብዛት በዘጠኝ ሚሊዮን ማደጉን የኬንያ ማዕከላዊ ስታቲስቲክስ ቢሮ አስታወቀ። ቢሮው ዛሬ ባለፈው ነሐሴ 18 እስከ 25 የተደረገውን የህዝብ ቁጠራ ውጤት ይፋ አድርገዋል። የኬንያ ማዕከላዊ ስታቲስቲክስ ቢሮ ዲሬክተር ዘካሪ ሞዋንጊ ቼጌ የቆጠራውን የመጀመሪያ ሪፖርት ለፕሬዝዳንት ኬንያታ አቅርበዋል። በነሐሴው ቆጠራ የሀገሪቱ ህዝብ ብዛት 47 ሚሊዮን 564296 መሆኑንም አክለው አስታውቀዋል። ከዚህም ውስጥ 23.58 ሚሊዮን ወንዶች 241 ደግሞ ሴቶች መሆናቸውን ገልጸው በዘንድሮ ህዝብ ቆጠራ እንዲካተቱ የተደረጉት ጾታቸው በትክክል ያልተገለጸ ወይም ኢንተርሴክስ ሰዎች 1524 መሆናቸውን ተናግረዋል። ሚስተር ሞዋንጊ የቆጠራው ሪፖርቱን ለፕሬዝዳንት ኬንያታ በኬንያ ቤተ መንግስት አስረክበዋል። ፕሬዚዳንት ኬንያታ የቆጠራው ሪፖርት መጠናቀቅ ሀገራቸውን በአፍሪካ የአገራዊ ቆጠራ ውጤትን በሁለት ወር ያጠናቀቀች ሀገር ያደርጋታል ሲሉ አወድሰዋል። ዘ ነምበርስ ሪሊስ ቱዴይ ዛሬ የተለቀቀው አሐዝ የህዝባችን ቁጥር 47.6 ሚሊዮን መሆኑን ያሳያል። ለሀገራችን ለምናወጠው ለመንግሥት ልማትና ለአራቱ ታላላቅ መንግሥታዊ ዕቅዶች ጭምር እንደ ግብዓት የሚያገለግል ነው። ይሄም ለሁሉም ኬንያዊ ጥቅም የሚውል ነው። ዛሬ የተለቀቀው የህዝብ ቆጠራ አሀዝ የመጀመሪያ ምዕራፍ ሲሆን ፕሬዝዳንት ኬንያታ የአገሪቱ ስታቲክስ ቢሮ የተቀረውንም አሀዝ በተቀመጠው የጊዜ ሰሌዳ ለህዝብ ይፋ እንዲያደርግ ጠይቀዋል። የኬንያ ህዝብ ቆጠራ ከአሁን በፊት በ2009 ተደርጎ የነበረ ሲሆን የኬንያ ህዝብ ብዛት ያኔ 37.7 ሚሊዮን ነበር። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ ገልሞን ለዘገባው እናመሰግናለን። በሞዛምቢክ ሰሜናዊ ክፍል ንብረትነቱ የሩሲያ ኩባንያ በሆነ ድርጅት ውስጥ የተቀጠሩ ወታደራዊ ተቋራጮች ሞት አፍሪካ ውስጥ ባለው የሩሲያ ደህንነት ህልውና ላይ አዲስ ጥያቄ እያስነሳ ነው። ከክሬምሊን ጋር ግንኙነት ያለው ዋግነር ግሩፕ የተባለ የግል ወታደራዊ ኩባንያ ተቀጥሮ ይሰሩ የነበሩ አምስት ወታደሮችና ሀያ የሞዛምቢክ የመከላከያ ኃይል ወታደሮች ካቦ ደልጋዶ በተባለው ክፍለ ግዛት ሙዱምቤ ወረዳ ላይ በደፈጣ ጥቃት እንደተገደሉ ካርታ ዴ ሞዛምቢክ የተባለው ጋዜጣ ዘግቧል። አማጽያኑ በደፈጣ ጥቃቱ ወቅት ሁለት ተሽከርካሪዎቻቸው እንደተቃጠሉም ተገልጧል። የአሜሪካ ድምጽ ከሞዛምቢክ መንግስት ማብራሪያ ለማግኘት ያደረገው ጥረት ለጊዜው አልተሳካም። ሩሲያ የሞዛምቢክ ውስጥ ያሉ ወታደሮች የሉኝም ነው የምትለው። ክሬምሊን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ አገራቸው ከአፍሪካ ሀገሮች ጋር በኢኮኖሚና በጸጥታ ጉዳዮች ላይ እንደምታተኩር ነው የተናገሩት። የኡጋንዳ ፖሊስ ዛሬ ተቃውሞ ያሰሙ በነበሩ ጋዜጠኞች ላይ እምባስ መጭ ጋዝ ተኩሷል። አምሳ የሚሆኑ ጋዜጠኞች ፖሊሶች የጭካኔ ተግባር ይፈጽሙብናል በሚል ስሞታ ፊርማቸውን አሰባስበው ወደ ፖሊስ ዋና ጽህፈት ቤት በማምራት ፊርማቸውን ለፖሊስ ኃላፊ ለማቅረብ በካምፓላ ከተማ ማዕከል ተሰባስበው ነበር። ጋዜጠኞቹን በመደብደብ ጥፋተኛ ሆነው የተገኙ ፖሊሶች ላይም ምርመራ እንዲደረግና እንዲነቀፉ፣ ለስራ ሲወጡ በፖሊሶች የሚፈጽምባቸው የጭካኔ ተግባር እንዲቆም የሚጠይቅ ነው የጋዜጠኞቹ ጥያቄ። በዛሬው ሰልፍ ታዲያ ፖሊሶች የጋዜጠኞቹን ተቃውሞ ሰልፍ በፍጥነት በትነዋል፣ አንዳንዶቹን ለአጭር ጊዜ አስረዋል። በዩናይትድ ስቴትስ ምክር ቤት የክስ ምርመራ የሚጠብቃቸው ፕሬዚዳንት ዶናልድ ትራምፕ ኡክራይን የፖለቲካ ተቀናቃኛቸው በሆኑት የቀድሞ ምክትል ፕሬዚዳንት ባይደን ላይ ምርመራ እንድታካሄድ ጫና እያደረጉባት ነው የሚለውን ወሬ ለባለስልጣኖች ያስታወቀው ሰው ለጥያቄዎች በጽሑፍ ምላሽ ቢሰጥ በቂ አይደለም ይላሉ። ምስጢሩን ያወጣው ሰው ማንነት እስካሁን አልተገለጠም። ትራምፕ ግን እንዲታወቅ ይፈልጋሉ። በይፋ ወጥቶ ቃሉን መስጠት አለበት ነው ያሉት ትራምፕ በትዊተር ባስተላለፉት መልእክት። የትራምፕ ደጋፊዎች የሆኑት ሪፐብሊካውያን ሚስጥሩን ያወጣው ሰው በግላጭ ወጥቶ ቃሉን እንዲሰጥ ይጠይቃሉ። ጥያቄያቸውን በጽሁፍ የመመለስ ፍላጎት እንዳላቸው ጠበቃቸው ማርክ ዛይድ ተናግረዋል። ሪፐብሊካውያኑ ግን አልተቀበሉትም። የኢራን የኒክሌር ጉዳይ ኃላፊ ሀገራቸው በበርካታ የዳበሩ ሴንተር ፊጆች እየሰራች መሆኗን ዛሬ ገልጸዋል። ከአራት ዓመታት በፊት ከዓለም ሀያላን ሀገሮች ጋር የፈረመችው የኒክሌር ስምምነት በሚጻረር መልኩ እየሰራች መሆኗን ነው የሚያሳየው። የኢራን አቶሚክ ኤነርጂ ድርጅት ኃላፊ አሊ አክባር ሳሊሒ ለሀገሪቱ የመንግስት ቴሌቪዥን ዛሬ ሲናገሩ ኢራን አይአር 6 በተባሉ ሴንተርፊጆች ደረጃ እየሰራች መሆኗን ገልጸዋል። ኢራን ከሀያላን ሀገሮች ጋር በፈረመችው የኒክሌር ገደብ መሰረት በአይአር አንድ ሴንተርፊጅ ደረጃ እንድሰራ ነበር የተፈቀደላት አሁን ግን ርቃ ሄዳለች ማለት ነው። ኢራን ከዛም አልፋ ፈጣን ሴንተርፊጆች ለማዳበር እየሰራች መሆኗን ባለስልጣኑ ተናግረዋል። ኢራን የኒክሌር መሳሪያ እየሰራች ነው የሚል ክስ እንደነበር የሚታወቅ ነው። ኢራን ግን ስታስተባብል ቆይታለች። ሆኖም ማዕቀቡ እንዲነሳላት ስትል ከአራት ዓመታት በፊት ከሀያላን ሀገሮች ጋር በፈረመችው ስምምነት መሰረት የኒውክሌር እንቅስቃሴዋን ለመገደብ ተስማምታ ነበር። አሁን ግን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከስምምነቱ በመውጣታቸው በስምምነቱ ለመቀጠል አልተቻለም። የኢራቅ ባለስልጣናት ዛሬ ባቀረቡት ገለጻ ካርባላ በተባለችው የኢራቅ ከተማ ሶስት ታጣቂዎች በጸጥታ ኃይሎች በተከፈተባቸው ተኩስ ተገድለዋል። ግድያው የተፈጸመው ትላንት ሌሊት ሲሆን አንድ ቡድን የኢራን ቆንስላ ባለበት ግንብ ላይ ለመውጣት ከሞከረ በኋላ መሆኑን አመልክተዋል። ትላንት ሌሊት በቦታው ላይ የተሰበሰቡ ተቃዋሚዎች ኢራን ትውጣ፣ ካርባላ ነጻ ትሁን የሚል መፈክር ሲያሰሙ እንደነበርም ተዘግበዋል። ተክሱ ከመከፈቱ በፊት የተቃዋሚዎች የኢራን ቆንስላ ባለበት ግንብ ላይ ተንጠላጥለው የተለያዩ ነገሮችን ይወርውሩ እንደነበርና በእሳት ለማጋየትም እንደሞከሩ ባለስልጣናት ተናግረዋል። ኢራቅ ውስጥ ባለፈው ወር ተቃውሞ ከተነሳበት ጊዜ አንስቶ ከ250 በላይ ዜጎች ተገድለዋል። በመጨረሻም የዩናይትድ ስቴትስ ብሔራዊ ጸጥታ አማካሪ ሮበርት ኦብራያን ቻይና በደቡብ ቻይና ባህር ላይ ታካሄዳለች ያሉትን ወታደራዊ ግንባታ አውግዘዋል ባለሥልጣኑ ዛሬ ቻይናን ያወገዙት ታይላንድ ውስጥ በመካሄድ ላይ ባለው የደቡብ ምዕራብ ሀገሮች መሪዎች የደቡብ ምስራቅ እስያ ሀገሮች መሪዎች ጉባኤ ላይ ነው ቻይና የአሲያን አባል ሀገሮችን ታስፈራራለች ይላሉ ኦብራያን ቤጂንግ ቤዥንግ የእስያን አባል አገሮች የባሕር ጠረፍ ሀብታቸውን እንዳይጠቀሙ ታስፈራራለች። ሁለት ነጥብ አምስት ትሪሊዮን ዶላር በሚያስገኘው የነዳጅና የጋዝ ክምችት ተደራሽነት እንዳይኖራቸውም ታግዳለች። እነኚህን ታክቲኮች የክብርን፣ የፍትሕና የዓለም አቀፍ ሕግን የሚጻረሩ ናቸው የቻይና ምክትል የውጭ ጉዳይ ሚኒስትር ለዩ ጄንግ ግዛታዊ ጠብን በድርድር ለመፍታት በሚደረገው ጥረት ከቀጠናው ውጭ የሆኑ ኃይሎች ጣልቃ ይገባሉ ያሉትን ነቅፈዋል። ለኦብሪያን ወገዛ ምላሽ ሳይሆን አይቀርም ተብሏል። አድማጮች የምሽቱ ዜናችን ዚህ ያበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና አዳነች ሳሀየንን በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22፣ በ25ና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። ቀዳሚው የዕለቱ አብይ ርዕስ ነው። ሰሞኑን በኦሮሚያ በድሬዳዋና ሐረሪ ክልሎች በደረሱት ጥቃቶች፣ ሰማንያ ስድስት ሰዎች መገደላቸውን ጠቅላይ ሚኒስትር አብይ አህመድ ትላንት ባሰሙት ንግግር አስታውቀዋል። በከፍተኛ የኃላፊነት ስሜትና በጥበብ ባሉት መንገድ ነገሩን የማርገብ ስራ እየተሰራ መሆኑን የጠቅላይ ሚኒስትሩን ቃል ጠቅሶ የአዲስ አበባ ዘጋቢያችን እስክንድር ባጠናቀረው ዘገባ ጠቅላይ ሚኒስትሩ በንግግራቸው ጠቃሚ ቁም ነገሮችን ማንሳታቸውን የጠቀሱ ምሁራንና የፖለቲካ ሰዎች ህጋዊ እርምጃ ለመውሰድ ያለውን ዝግጅት አስመልክቶ ግን ገልጽ የሆነ አቅጣጫ አልተቀመጠም ነው ያሉት። በጥቃቶቹ የተገደሉ ሰዎችን ከብሔረሰባዊ ማንነትና ከሃይማኖት አንጻር ለይቶ መቅረቡ ግን ማስተማሪያ ይሆናል በሚለው የሚስማሙ መሆናቸውን ጠቅሞ እስክንድር ተከታዩን ይዘዋል። ጠቅላይ ሚኒስትር አብይ አህመድ ትናንት ከአራት ኪሎ ቤተ መንግስት ያደረጉት ንግግር በቴሌቪዥን የተላለፈና በርካታ ዜጎች የተከታተሉት ነው። ከጥቅምት 12 ጀምሮ በኦሮሚያና በሐረሪ ክልሎች እንደዚሁም በድሬዳዋ ከተማ ከተከሰተው ሁከት በኋላ የመጀመሪያም ነው ይህ ንግግር። በሁከቱ የሞቱትን ሰዎች ቁጥር በተለያዩ ዘርፎች ከፋፍለው አቅርበዋል። ጠቅላይ ሚኒስትሩ በትናንቱ ንግግራቸው ሰሞኑን በሀገራችን በተከሰተው አንገት በሚያስደፋ ድርጊት የ86 ሰዎች ህይወት እንደዋዛ አልፏል። በዚህ ክስተት በጾታ ስንመለከተው 82 ወንድ፣ አራት ሴት ሞተዋል። በብሔር ስንመለከት አምሳ የኦሮሞ ብሔር ተወላጆች፣ ሃያ የአማራ ብሔር ተወላጆች፣ ስምንት የጋሞ ብሔር ተወላጆች ሁለት የስልጤ ብሔር ተወላጆች አንድ የጉራጌ ብሔር ተወላጅ ሁለት የሀዲያ ብሔር ተወላጅ እንዲሁም አንድ የአርጎባ እና አንድ በብሔር ያልተለየ ኢትዮጵያዊ ህይወታቸው በከንቱ አልፏል። በእምነት ስንመለከት አርባ ክርስቲያን ሠላሳ አራት ሙስሊም አስራ ሁለት ሌላ ወይም በውል ያልተለዩ ሰዎች አልፈዋል። ግጭቱን ሟች እና ተገዳይን ለይተን ስንመለከት በእርስ በርስ ግጭት ተቧድነው ሰዎች አደጋ 76 ሲሆን በጸጥታ ኃይሎች ህይወታቸው ያለፈ አስር ሰዎች ናቸው። ይህን ዳታ በዚህ መልክ መግለጽ ያስፈለገበት ዋናው ምክንያት አንድ ችግር ሲያጋጥም የማይገለው ብሔር የማይገለው ፆታ የማይገለው እምነት የሌለ መሆኑን በቂ ማስተማሪያ ተደርጎ ሊወሰድ ይችላል። የተፈጠረውን ችግር ለመቅረፍ ኃላፊነት በተሞላበት መንገድ እየተሰራ መሆኑንም ጠቅላይ ሚኒስትሩ አብራርተዋል። በርካታ ጉዳዮች የተነሱበትን ይህንን የጠቅላይ ሚኒስትር አብይ አሕመድ ንግግር የተከታተሉ የፖለቲካ ሰዎችና ምሁራን አስተያየት የተለያየ ነው። አጥፊዎችን ለመጠየቅ ተግባራዊ እርምጃ ስለመወሰዱ በግልጽ አልተቀመጠም የሚሉት የኢዜማ ሊቀመንበር አቶ የሸዋስ አሰፋ ናቸው። የመንግስት የዋና ተግባር ሰላም እና መረጋጋት እንዲሰፍን ማድረግ እንደመሆኑ አንጻር መግለጫው የተናገሮቸው ነገሮች ጥሩ ፍሬ ነገሮች ቢኖሯቸው ከሚጠበቀው ተግባር አንጻር ግን የብዙዎቻችንን ቀልቤ ሳበ ነው ለማለት አይቻልም። እንዴት እንዲህ ሲዱ ለምሳሌ አቶ የሸዋስ ለምሳሌ ጠቅላይ ሚኒስትሩም ብለዋል ከእሳቸው ልጥቀስና ማንኛውም የምንወስደው እርምጃ ተጨማሪ ደም መፋሰስና የኢትዮጵያን ሕልውናና አንድነት አደጋ ውስጥ እንዳይከት በከፍተኛ የኃላፊነት ስሜትና በጥበብ ነገሩን የማርገብና የማስከን ስራዎች እየተሰሩ ነው ብለዋል ጠቅላይ ሚኒስትሩ። እናንተ የምትጠብቁት የነበረው ምንድን ነው? በነገራችን ላይ ይሄ ለመጀመሪያ አይደለም፣ አባባሉም የመጀመሪያ አይደለም፣ ድርጊቱም የመጀመሪያ አይደለም። ከዚህ በፊት በአዋሳም፣ በሻሸመኔም፣ በባህር ዳር፣ በሌሎችም የሀገራችን ክፍሎች በእኛ እምነት የተፈጸሙት አስተማሪ እርምጃ ባለመወሰዱ ነው የሚል ጽኑ እምነት አለ። በአጠቃላይ እኛ መንግስት ደክሟል ምናምን የሚል ግምገማ የለንም። እንዲሁም የሚሆኑ ነገሮች በከፍተኛ እርሳቸው ቻይነት ባሉት በከፍተኛ ንዝህላልነት የተፈጸሙ ናቸው እንጂ ከመንግስት ቁጥጥር ውስጥ እንግዲህ የመንግስት በጣም ብዙ ክፍል ያለ የፀጥታ ኃይል ነው ያለው ከዚያ ጋር ሊመጣጠል ሊገዳደር የሚችል ኃይል አለ ብለን አናስብም እዚህ ሀገር ላይ ስለዚህ መንግስትን መቃወም ጠቅላይ ሚኒስትሩን ፕሬዚዳንቷን የፈለገውን የመንግስት አካል መተቸት ስነ ምግባሩ ከፈቀደለት መሳደብም የማንኛውም ዜጋ ያልተከለከለ መብት ሆኖ እናያለን ከኢትዮጵያ በተቃራኒ መቆም ግን ክልክል ነው፣ አይቻልም። እንዲሁም የአገር ክህደት ነው። እንደዚህ አይነት ከሃይማኖት ጋር የተያያዙ ከብሔር ጋር የተያያዙ ታሪክን እየጠቀሱ ሊያፈርሱ የሚችሉ እንቅስቃሴዎች ሲታዩ ይህንን ትዕግስት ነው ብሎ ለማለት በጣም እንቸገራለን እኛ እና በጣም የበዛ ትዕግስት ነው ይሄ ደግሞ እንዳሉት ተጨማሪ የማያፋሰስ ሳይሆን እንዲያውም ማናለብኝነትን የሚያመጣና ደም መፋሰስን ሊያስከትል የሚችል ነው በእኛ ግምገማ። ጠቅላይ ሚኒስትሩ በጥቅሉ ጥሩ የሚባል ንግግር ማድረጋቸውን የገለጹት የማህበራዊ ጤና አማካሪና የፖለቲካ ተንታኝ ዶክተር ኤርሲዶ ለንዴቦ በበኩላቸው የሚጎሉ ያሏቸውን ያብራራሉ። የእኔ ቅሬታዎች አንዳንዶቹ ድምዳሜዎች እሳቸው እንግዲህ አስፈጻሚውን የሚመሩ ጠቅላይ ሚኒስትር ናቸው። ስለዚህ ለእኔ እንደዚህ አይነት ጉዳዮች አሁን የተፈጠረው ችግርን የሚመስሉ ከዚህ በፊትም የተከሰቱ የሰዎች በሺህ በሚሊየን መፈናቀል የዜጎች በአስርት በመቶ የሚቆጠር ቁጥር ሰዎች መሞት የገለልተኛ አካል ተቋቁሞ በባለሙያዎች በደንብ ተፈትሾ ተመርምሮ ትልቅ ሰነድ ወጥቶ አጥፊዎች የሚቀጡበት፣ አገሪቷም ትምህርት የምትወስድበት፣ የፍትህ አካሉ ትምህርት የሚወስድበት፣ ዜጎች ትምህርት የሚወስዱበት ነው መሆን ያለበት። ስለዚህ የእኔ ትልቁ ቅሬታ በአስፈጻሚ ሪፖርት በመንግስት ሪፖርት ምናምን እየተዘለለ የሚሄደው ነገር ስህተት ነው ብዬ አስባለሁ። ፓርላማው ነው ለዚህ መጠየቅ ያለበት። ምክንያቱም ከተራ ወንጀልነት በላይ ነው። በዜጎችም ቁጥር ብታየ የተፈጠረው ደግሞ አሁን ብቻ ተከስቶ እንደገና ላለመከሰቱ እርግጠኛ የማትሆንበት ነው። ስለዚህ ፓርላማው ነበረ እዚህ ጋር ገለልተኛ አጣሪ ኮሚሽን የራሱን እንዲቋቋም አድርጎ እንደዛ አይነት የገለልተኛ ሪፖርት ዜጎች ማወቅ ነበረባቸው። ለምሳሌ ይሄ ባለመሆኑ ጠቅላይ ሚኒስትሩም ትናንት ደገመው። ሚዲያዎችም፣ ጋዜጠኞችም እንደቀልድ ሁሉም ሰው ግጭት ግጭት ይላል። እውነት ይሄ ግጭት ብቻ ነው ወይ? ነው ለእኔ ጥቃት ነው ነው ምለው። ግን ጥቃትና ግጭት አንድ ላይ ይኖራሉ ማለት መጀመሪያ ጥቃት ይኖራል። ከዛ የተጠቁቱ ሰዎች እራሳቸውን ለመከላከል በሚያደርጉት ጥረት ያንን ግጭት ልትለው ትችላለ። በኋላ ማለት ነው የሁለት አካላትን ግብ ግብ ማለት ነው። ግን በመጀመሪያ አብዛኞቹ ነገሮች የጀመሩት ከጥቃት ነው። ብዙ ነገርም ጥቃት እንደሆነ ግልጽ ነው እና ይሄ በግልጽ በነጭና ጥቁር በደንብ አለመባሉ አንዱ የጠቅላይ ሚኒስትሩ ንግግር ውስጥ ያየሁት ክፍተት ነው ብዬ አስባለሁ። የጠቅላይ ሚኒስትሩ ንግግር ከሞላ ጎደል ጥሩ የሚባል መሆኑን የገለጹት የማህበራዊ ሳይንስ ተመራማሪና የፖለቲካ ተንታኝ የሆኑት ዶክተር ብርሃኑ ሌንጅሶ ናቸው። ጠቅላይ ሚኒስትሩ ተግባራዊ እርምጃ ስለ መውሰዳቸው በግልጽ አላስቀመጡም በሚለው የአንዳንድ ወገኖች አስተያየትም አይስማሙም። የኢትዮጵያ መንግስታት እስካሁን ድረስ የነበሩት እርምጃ በመውሰድ የሚታወቁ ጠንካራ፣ ቆራጥ የሚባሉ ተርሞች ኢትዮጵያ ውስጥ በጣም የተለመዱ ናቸው። መሪ ማለት እዚህ ሀገር የኃይል እርምጃ የሚወስድ ማለት ነው ጠንካራ አንዳንዴ እንደውም ክፉ አይነት ነው መሪ ተብሎ የሚሳለው እና የኢትዮጵያ ህዝብም ተመሪውም ህዝብ በሁለት አንዱ ይሄ ቆራጥ የሚለውን መሪ በመደገፍ ይህ እንደዚህ አይነት ወኔ በማሳየት በመፎከር ነው የሚታወቀው፣ ሌላው ደግሞ በመፍራት ነው እና ከዛ አውዳ ተነስተ ካየ መሪ ማለት ለኢትዮጵያውያን ጠንካራ እርምጃ ለመውሰድ የምዝት ነው ጠቅላይ ሚኒስትር አብይ ግን ከዛ ትንሽ ለየት ያሉም ይመስለኛል እና ዲሞክራሲ እንገነባለን ከሚለውም አንጻር ብዙ ጊዜ ሀሳብ ላይ ትኩረት ያደርጋሉ። የገጠመውን ችግር ደግሞ በመረዳት ከሱ ተምረን እንደዚ አይነት ችግር እንዳይገጥመን እናርግ የሚል አዝማሚያ የሚያሳየው ይሄ ሰላም ወዳድ የሚባለው አይነት መሪ ለዲሞክራሲ የወገን መሪ ነው የሚባለው። ትላንት ግን የመንግስት ሞኖፖሊ ኦፍ ፓወር እንዳለው አቅምም እንዳለው እርምጃ መውሰድ እንደሚችል የጣሱትን ወደ ሕግ ማቅረብ እንደሚችልና እንደማድረግ እንዳለበት አይንክ አስረግጦም የተናገሩበት ጊዜ ይመስለኛልና እኔ ያው ከኛ ባህል የመነጨ ጥያቄ ይሆናል እንጂ ትላንት ያደረጉት ንግግር ከሞላ ጎደል የመንግስትን ግልጥ ያለ አቋም ያሳየ ይመስለኛል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በትናንቱ ንግግራቸው በሁከቱ ምክንያት የሞቱ ሰዎችን ቁጥር በብሔር በሃይማኖትና በፆታ ከፋፍለው አቅርበዋል የማህበራዊ ጤና አማካሪና የፖለቲካ ተንታኝ ዶክተር ኤርሲዶ ለንዴቦ የሟቾቹ ቁጥር በቀረበበት መንገድ አይስማሙም እሳቸው በሰጡት ምክንያት አንደኛው ምክንያት ሊሆናል ለእኔ ግን አስፈልግም ነበር በብሄር እንትኖቹን የማድረግ ማለት ምክንያቱም በመቶ መንገድ ሊተረጎም ስለሚችል ማለት ነው። እንደ አጋጣሚ ሆኖም ደግሞ ያለውን ቁጥር እንቀበለውና እንኳን ብትል የሀምሳ ሰማንያ ስድስት የኦሮሞ ብሄር ተወላጅ የሆኑ ናቸው የሞቱት የሚለውንትን በሌላም ሊተረጎም የሚችል ስለሆነ ማለት ነው እኔ አልታየኝም። ደግሞ የሟቾች የብሔረሰብ ፕሮፋይሊንግ እንደዚህ ተደርጎ ስታሲክስ የሚቀርብበት ከሆነ የወንጀለኞቹም ቢቀርብ ጥሩ ነበር። ስለዚህ ትርጉሙ ለትርጉም ክፍት የሆነ ለተራ ፖለቲካ ኮንሰምሽን ሊውል የሚችል ኢቨን በሌላ በኩል ዞሮ ቁጭትና ግጭትም ሊቀሰቅስ በሚችል ደረጃ የቀረበ ዳታ ስለሆነ አላስፈላጊ ዳታ ነው ባይነኝ። የኢዜማ ሊቀመንበር አቶ የሸዋስ አሰፋ ግን የሟቾቹ ማንነት በብሄር በሃይማኖትና በጾታ ተከፋፍሎ መቅረቡ ተገቢ እንደሆነ ያምናሉ። እንግዲህ ግሬድ ይሰጣል ለሰው። እሳቸው ጥሩ ኢትዮጵያዊ ናቸው። በሰውነታቸው በኢትዮጵያዊነታቸው ነው የሚታወቁት እና ይሄ ቃል እሳቸው አይጠበቅም አንድ ነገር ነው። ለምሳሌ ይህንን አቶ መለስ ቢሉት የሚጠይቅም ሰው አልነበርም። ምክንያቱም አቶ መለስ የሚታወቁት የብሔር ስም በመዘርዘር ነው። ራቢ ግን ኢትዮጵያን እና ኢትዮጵያውያንን በዜግነት ክብራቸው በመጥራት ነው። ይህንን ሁኔታ በተመለከተ ግን እኔ ያነሱበት አግባብ ትክክል ነው ባይነ ምንድን ነው ያሉት? እየቀረረ አሁን የሀቀኝነት ፖለቲካ ነው ያለው። አትደራደርም። የኢትዮጵያ ፖለቲካ ትልቁ ችግር ከዛን ጊዜ ጀምሮ መሸነፍና ማሸነፍ እንጂ በድርድር መፍታት የሚባል ነገር የለም። ኢትዮጵያ አሁን ከገባችበት ሁኔታ ልትወጣ የምትችለው በመነጋገር፣ በውይይት እንዲሁም በሚያጣሉን ታሪኮች ላይ ድርድር በመደረግ የታሪክና የጋራ አንድነትን በመፍጠር ነው ሲሉ ምሁራን መናገራቸውን ገልጾ ከ አዋሳ የደረሰን ዘገባ ትንታኔ ነው የሚመለከተው። ቆየት ብሎ ሙሉ ዝግጅቱ ይቀርባል። አሁን ወደ ድሬዳዋ እናቀናለን። ከሳምንት በፊት በኦሮሚያና ሀረሪ ክልሎች እንዲሁም በድሬዳዋ አስተዳደር ተከሰቶ በነበረው ግጭት ድሬዳዋ ላይ ለጠፋው የሰው ህይወትና ንብረት ተጠርጣሪ ናቸው ያላቸውን አምሳ አንድ ግለሰቦች ይዞ እየመረመረ መሆኑን በፌዴራል አቃቢ ህግ የድሬዳዋ ቅርንጫፍ አስታውቋል። በዕለቱ ድሬዳዋ ላይ ተከስቶ በነበረው ግጭት የሰባት ሰዎች ህይወት ማለፉን የከተማዋ ኮሚኒኬሽንስ ጉዳዮች ቢሮ አስታውቆ ነበር። አዲስ ቸኮል ዝርዝር አለው። ከሳምንት በፊት በድሬዳዋ ከተማ ተከስቶ በነበረው ግጭት ለተከሰተው የሰው ሕይወትና ንብረት ጥፋት እንዲሁም ለአካል ጉዳት መንስኤ ናቸው ተብለው የተጠረጠሩ 51 ግለሰቦችን መያዙንና ምርመራም እያካሄደ መሆኑን የፌዴራል አቃቢ ጽህፈት ቤት ድሬዳዋ ቅርንጫፍ ምክትል ኃላፊ የሆኑት አቶ ረዴት ግርማ ለጋዜጠኞች አስታውቀዋል። ምርመራውንም በቡድን ተከፋፍለው እየሰሩ መሆናቸውን ተናግረዋል። በሰሞኑ በተከሰተው ሁከትና በርካታ ሰዎች ተይዘው ነበረ። አብዛኛው በጸጥታ ለማረጋጋት የተያዙ ሰዎችን ነበሩ። ነገር ግን አብዛኞቹ ከመንገድ ላይም ሲሄዱም ሊያዙ የቻሉበት ሁኔታ ከተማውን ለማረጋጋት በተወሰደው እርምጃ ያሉ ከመሆኑ አንፃር አብዛኞቹ የተለቀቁበት ሁኔታ አለው። ነገር ግን ሶስት የምርመራ ቡድን ተቋቁሟል። ከአንደኛው ቡድን ከግድያ ጋር ተያይዞ ያሉ ጉዳዮችን ሊመረምር ነው። ሌላው በአካባቢ ጎሮ ባርጌሌ እና ወደ ሳቢያን አካባቢ ጀርባ ያሉት የተፈጸሙ በንብረት ላይ ጉዳት ቃጠሎ፣ መኪና ማቃጠል እና ሌሎችም ጉዳቶች የደረሱ ስለሆኑ እሱን ይመረምር አንድ ቡድን ተዋቅሯል። አሁን ባለበት ሂደት በዚህ አካባቢ 14 ሰዎች በቁጥጥር ስር ውለው ምርመራቸው እየተካሄደ ያለ ሲሆን ነገር ግን ህዝቡን የማረጋጋት ስርዓት ስራ ስለሆነ ቀጣይ እኒመረም የሚያዙ ሰዎችን በርካታ እንዳሉ ከወዲሁ መገመት ይቻላል። ነገር ግን አስራ አራት ሰዎች በቁጥጥር ስረው ምርመራ እየተደረገ ነው ያለው ከቃጠሎ ጋር የተገናኘ ከአዲስ አበባ የእሳት ቃጠሎ የሚመረምር ቡድንም መጥቶ ምርመራ እያረገበት ያለበት ሁኔታ ነው ያለው። ሶስተኛው ቡድን እንግዲህ ሳቢያን መስቀለኛና ገንድ ተስፋ አካባቢም ደግሞ በርካታ ንብረቶች እና ሰውም አካል ላይ ጉዳት የደረሰ ለመሆኑ መጠን በዚህ ጋር ተያይዞ 36 ሰዎች በቁጥጥር ያሉ ሲሆን እነዚህ ጋር ተገናኝቶ ምርመራው የተጀመረበት ሁኔታ ነው ያለው። አምሳ አንዱ ተጠርጣሪዎች ፍርድ ቤት ቀርበው የጊዜ ቀጠሮ ተጠይቆባቸዋል ብለዋል አቶ ረዴት። በወቅቱ በድሬዳዋ ተከስቶ በነበረው ግጭት የሰባት ሰዎች ሕይወት ማለፉን የመንግስት ኮሚኒኬሽን ጉዳዮች ቢሮ አስታውቆ ነበር። ምክትል ኃላፊው አቶ ሬዲዮት አያይዘውም ከጳጉሜ ስድስት ጀምሮ እስከ መስከረም 25 ቀን ድረስ በድሬዳዋ በተደጋጋሚ በተከሰቱ ረብሻዎች ተሳታፊ ናቸው ተብለው ተይዘው የነበሩ 67 ተጠርጣሪዎች ላይ ክስ መመስረቱን አስታውቀዋል። ሆኖም በሃያዎቹ ላይ በቂ ማስረጃ ባለመገኘቱ ተለቀው፣ የ47ቱ ክስ በፍርድ ቤት እየታየ ነው ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ማቴዎስ ቸኮልን ለዘገባው እናመሰግናለን። አድማጮች፣ ተከታዩ ርዕስ ደግሞ ወደ መሀል አዲስ አበባ ከተማ ይመልሰናል። የአዲስ አበባ ከተማ አስተዳደር በመሀል ከተማ ከአምስት መቶ ሺህ በላይ የጋራ መኖሪያ ቤቶችን ለማስገንባት ስራ ጀምር ያለው ይላል የግንባታው ነዋሪዎችን አያፈናቅልም ሲልም ያለውን ገልጣ ፀሐይ ዳምጠው ተከታዩን አድርሳናለች። በአዲስ አበባ መሀል ከተማ ከአምስት መቶ ሺህ በላይ የጋራ መኖሪያ ቤቶች ለማስገንባት የግንባታ ስራውን በይፋ መጀመሩን የከተማው ምክትል ከንቲባ ኢንጂነር ታከለ ኡማ አስታውቋል። በተያያዘው ባጀት ዓመትም በመልሶ ማልማትና በአዳዲስ ፕሮጀክቶች በዘጠኙም ክፍለ ከተሞች በ ስልሳ ዘጠኝ ነጥብ ሁለት ሄክታር መሬት ላይ ከ ሀያ ሺ አምስት መቶ አራት በላይ የጋራ መኖሪያ ቤቶችን ግንባታ የማስጀመር ስነ ስርዓት ተካሂዷል። የግንባታ ስራው በዘጠኙ ክፍለ ከተሞች የተጀመረ ሲሆን ምክትል ከንቲባ ኢንጂነር ታከለ ኡማ የለገሀር የጋራ መኖሪያ ቤቶች ግንባታን ባለፈው ቅዳሜ አስጀምረዋል። ግንባታው ነዋሪዎችንም እንደማያፈናቅል ተገልጿል። የከተማ ነዋሪዎች ወደ ከተማ ጫፍ የሚሄዱበት ሳይሆን በተወለዱበት በኖሩበት ዕቁባቸውንና ዕድራቸውን በጋራ ባከናወኑበት በዛ ቦታ ላይ እንደገና አዲስ ቤት አዲስ ህይወት እንዲጀምሩ ስለምናደርግ ከዚህ በፊት የቤት ግንባታ ላይ የሰራናቸውን እንሰሶች ሁሉ በማስተካከል በሂነቱ ደግሞ የተገኙ መልካም ነገሮችን በመቀመር አዲስ የቤት ግንባታ አዲስ የመኖሪያ ግንባታ በዘጠኙም ክፍለ ከተማ በመሃል ከተማ ጀምረናል። የቤቶች ግንባታ ወጪም በከተማ አስተዳደሩና በባንክ ብድር የሚሸፈን ይሆናል ተብሏል። በቅድ ከተያዙ የጋራ መኖሪያ ቤቶች ግንባታ ስራም በአንድ ሺ ሰባት መቶ አርባ በጥቃቅንና አነስተኛ ማህበራት ለሀምሳ ሁለት ሺ ወጣቶች የስራ እድል እንደሚፈጥርም ተገልጿል። ኢንጂነር ታከለ ኡማ ባደረጉት ንግግር ከስድስት ወር በላይ በከተማው ያለምንም ግንባታ መሬት አጥሮ የሚያስቀምጥ ማንኛውም አካል መሬቱ እንደምወሰድበት ማረጋገጥ እፈልጋለሁ ብሏል። በእያንዳንዱ ቦታ መንግስት ያጠራቸው ባለሀብቶች ያጠሩት ሳይለሙ የቆዩ መሬቶችን አምና እንዳደረግነው ሁሉ ጥናቱን ጨርሴናልና በቅርብ ጊዜ ወደ መንግስት ባንክ እንመልሳለን። ስለዚህ በዚህ አጋጣሚ የፌዴራል መንግስትም ይሁን ክልሎች በአዲስ አበባ ከተማ መሬት ወስዳችሁ ከስድስት ወር በላይ ሳት ገነቡ የቆያችሁ እንደሆነ ከዚህ በኋላ መሬቱ የእናንተ እንዳልሆነ በእርግጠኝነት ነግራቸዋል። ግንባታው የሚካሄድበት ቦታ የሚኖሩ ነዋሪዎችም ካደጉበት አካባቢ ሳይፈናቀሉ የቤት ባለቤት ለመሆን ተስፋ አላቸውም እንዳስደስታቸውም ተናግረዋል። ስሜ ሰብለ ተሰማ ባላለሁኝ። እዚሁ ለገሀር ባቡር ጣቢያ ውስጥ ተወልጄ ነው ያደግኩት። በቤተሰቦቼ የውርስ ቤት ውስጥ ነው ያለሁት። አሁን ያው መፍረሱ ደረጃ ላይ ደርሷል። ታከለውማ እንግዲህ እዚሁ ላይ ቦታ ተሰጥቷችሁ ተሰርቶላችሁ ቤት ታገኛላችሁ ብሎናል። በጣም ደስ ነው ያለኝ። በእውነት በጣም ነው ደስ ያለኝ፣ ምክንያቱም በተወለድኩበት ባደግኩበት ቦታ ላይ ወደዛና ወደዚህ ሳልፈናቀል ቦታ በማግኘታችን ደስ ብሎኛል። የመሬት ሀብት የሚካበትበት ወቅት አልፏል ያሉት ምክትል ከንቲባው በእያንዳንዱ ቦታ በመንግስትና በባህል ሀብቶች ግንባታ ሳይካሄድባቸው ታጥሮ የተቀመጡ መሬቶች በጥናት ተለይቷል ብሏል። ግንባታ ሳይካሄድባቸው የሚገኙ እነዚህ መሬቶች በቅርቡ ወደ መሬት ባንክ ይመለሳሉም ብሏል። የአዲስ አበባ ከተማን ገጽታ ለማሻሻል እየተሰራ ያለውን ስራ የመዲናው ነዋሪዎች በጋራ በመቆም ልደግፉ ይገባል ብሏል። የከተማው ምክትል ከንቲባ ኢንጂነር ታከሌ ኡማም ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ የሚተላለፈውን ስርጭታችን ነው። አሁን ወደ ስርጭቱ አጋማሽ ተቃርበናል። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከ29 ያመለክታል። የሰዓቱን የዓለም ወሬዎች ባጫጭሩና አሰማችሁ። የ2019 የኬንያ ሕዝብ ቆጠራ ውጤት ዛሬ ይፋ ሆኗል። የኬንያ ስታስቲክስ ቢሮ ዛሬ ለሀገሩ ርዕሰ ብሔር ሪፖርቱን ያቀረበ ሲሆን የሀገሪቱ ሕዝብ ብዛት ባለፉት አስር ዓመታት ውስጥ በዘጠኝ ሚሊዮን መጨመሩን አስታውቋል። በሞዛምቢክ ሰሜናዊ ክፍል በሩሲያ ኩባንያ የተቀጠሩ ወታደራዊ ተቋራጮች ሞት አፍሪካ ውስጥ ባለው የሩሲያ ደህንነት ሕልውና ላይ አዲስ ጥያቄ እያስነሳ ነው። ከክረምሊን ጋር ግንኙነት ያለው ዋግነር ግሩፕ የተባለ የግል ወታደራዊ ኩባንያ የተቀጠሩ አምስት ወታደሮችና ሀያ የሞዛምቢክ መከላከያ ኃይል ወታደሮች ካቦ ዴልጋዶ በተባለ ክፍለ ሀገር ሙደምቤ ወረዳ ላይ በደፈጣ ጥቃት እንደተገደሉ ካርታ ዴ ሞዛምቢክ የተባለ ጋዜጣ ዘግቧል። የዩጋንዳ ፖሊስ ዛሬ ተቃውሞ ያሰሙ በነበሩ ጋዜጠኞች ላይ እምባ አስለቃሽ ጭስ ተኩሷል። አምሳ የሚሆኑ ጋዜጠኞች ፖሊሶች የጭካኔ ተግባር ይፈጽሙብናል በሚል ስሞታ ፊርማቸውን አሰባስቦ ወደ ፖሊስ ዋና ጽሕፈት ቤት በማምራት ፊርማቸውን ለፖሊስ ኃላፊ ለማቅረብ በካምፓላ ከተማ ማዕከል ተሰባስበው ነበር። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በአህዱ ራዲዮ ኤፍኤም 94.3 እና በናይል ሳት ከአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን በቀጥታ ወደ ሁለተኛው አጋማሽ ነው የምንሽጋገረው። ቀዳሚው ዝግጅት እዚህ ዋሽንግተን ዲሲ ዙሪያ በሚገኙ ኢትዮጵያውያን መካከል የሰለጠነ የሀሳብ ገበያ እንዲኖር የሚተጋ ጃንጥላ ቶክስ የተባለ ዝግጅት ቡድን ቅዳሜ ምሽት ላይ ተረኛ መድረኩን አስተናግደዋል፣ ይለናል። መድረኩን የተከታተለው ሀብታሙ ስዩም መዋዘ ጥበባት፣ ዳንኤል ክብረትና የፀሐይ አሳታሚ ድርጅት ባለቤት አቶ ኤልያስ ወንድሙ በመድረኩ ላይ ምልከታቸውን ማጋራታቸውን ጠቅሶ ተከታኝ ቅኝት እንዲህ አቅርበዋል። ከፊት ለፊት በሚገኙት እንስት ቫዮሊንና ኪቦርድ ተጫዋቾች የሚቃኘውን ዜማ እያዳመጠ መድረክ ላይ ትኩረቱን ያደረገው ተመልካች በዋናነት የሚጠባበቀው ለውይይት ለንግግር የሚበቁ ሐሳቦችን እንዲሰነዝሩ ቀጠሮ የተያዘላቸውን እንግዶች ነው። ጃንጥላ ቶክስ የተሰኘውን የውይይት መርሃ ግብር ከሁለት ባልደረቦቹ ጋር ከሁለት ዓመታት በፊት የጀመረው አወቀ ስም ወርቅ የናፈቀው ይህንን ይመስላል። በሐሳብ ዙሪያ ለመሰባሰብ የፈቀዱ ሰዎች ማየት ቋቋምበት የቻለው ዓላማ ዋናው ዓላማ በሀሳብ ተሰባስበን እንድንመካከር ከኢትዮጵያውያን ወገኖቻችን ጋር በስራ ልምድ፣ በእውቀት በትምህርት ከፍተኛ ደረጃ ላይ የደረሱ ኢትዮጵያውያን ወገኖቻችን መጥተው ከነሱ ጋር ተገናኝተን የምንመካከርበት መድረክ ነው። ብዙ ጊዜ ከተመለከት በፖለቲካ የሚሰባሰቡበት መድረክ አለን። በሃይማኖት የምንሰባሰብበት መድረክ አለን። በስነ ጽሁፍ በሌሎች በርካታ መንገዶች የምንሰባሰብባቸው መሰባሰቢያ መንገዶች አሉ፣ ነገር ግን በሀሳብ ዙሪያ ተሰባስበን የምንመካከርበት መድረኮች ብዙ አይታዩም። በዚህ በዋሽንግተን ዲሲ አካባቢ ማለት ነው። ስለዚህ የጃንጥላ የተመሰረተበት ዓላማ ይህንን መድረክ በመፍጠር ሕይወታችንን የሚያሻሽል ወገኖቻችንን ኢትዮጵያውያንን የሚጠቅም የመመካከሪያ መድረክ የመማማሪያ መድረክ ማዘጋጀት ነው በሚጻፉት ደግሞ መጽሐፎች በምትመለከቱበት ጊዜ አሁን መድረኩ ተከፍቷል። ቀዳሚው ሐሳብ የፀሐይ አሳታሚ ድርጅት ባለቤት የአቶ ኤልያስ ወንድሙ ነው። በምዕራባውያን የተዘጋጁ ትርክቶች አፍሪካን ብሎም ኢትዮጵያን አለባሌ መልክ እንዴት እንደ ሰጧትና የራስን ትርክት የማዘጋጀትና አስፈላጊነት ከመድረኩ ላይ ሆነው እያወሱ ነው። ሁለት አይነት ፓራዶክስ አለው። አንደኛው ውጭ አገር ያሉ ሰዎች ስለኛ አያውቁም። ምክንያቱም መጽሐፎ የተሳተመው እነሱ አገር ነው ብለን እንወሰድ ግን እኛ ሀገር ያሉ ደግሞ የተማሩ ሰዎች የሚያረጉትና የሚጠቀሙት መጽሐፍ ከፈረንጆቹ የመጣው ወይም አስተማሪዎቻቸው እነሱ ናቸው። ስለዚህ ምንድን የሆነው እኛ ሀገር ውስጥ እንኳን ያሉት ኢሊቶች የራሳቸውን ሰው እንደ ሰው እነሱ ትልቅ ናቸው፣ እነሱ የተማሩ ናቸው፣ እነሱ የበለጸጉ ናቸው፣ ወይም ደግሞ ሲቪላይዝድ ናቸው፣ ሌላው ግን አይደለም ስለዚህ ነው እየታደገ ሲመጣ አዳፕት የምናደርገው የፖለቲካል አይዲዮሎጂ ኢምፕሊመንት የምናደርጋቸው ፖሊሲዎች ኢትዮጵያዊ አልነበሩም። የመርሃ ግብሩ ሌላኛ መስራች ምህረት ወይም ሜሪ አሰፋ ማህበራዊ ሚዲያዎችን መሰረት ያደረጉ ትርኢቶችን በማዘጋጀት ትታወቃለች። መርሃ ግብሩ ነባር አስተሳሰቦችን ለመሞገት ማቀዱንም ትናገራለች። አስተሳሰባችንን የሚቀይር ነገር እንደዚህ አይነት ነገሮች ዲስከስ እንድናረግ ነው። ከኛ የበለጡ ብዙ እውቀት ያላቸው ሰዎች አሉ እና ከነሱ እውቀት እኛ እንድንማር በካልቸራችን ደግሞ ቁጭ ብሎ መነጋገር አናምንምና ያንን ካልቸር ክሬት ለማድረግ ስለፈለግን ነው። ወይም ትረኛው ተናጋሪ መዋዘ ጥበባት ዳንኤል ክብረት መድረኩን ይዘዋል። የተሳሳቱና በዘመኑ ትውልድ ልቦና ውስጥ የተቀበሩ አውዳሚ ትርክቶች ስለምን መወገድ እንዳለባቸው እየተሟገቱ ነው ወይም የዜግነት ግዴታችን አሁን ያለው የዜግነት ግዴታችን እነዚህ ትርክቶች የተቀበሩ ፈንጆች ለቀማ ላይ መስራት መቻላል። አሁን የምናያቸው ነገሮች ነገም የምናያቸው የምንም ውጤት የጃንጥላ ሌላኛ መስራች ለሆነው መኮንን አደራው ከዚህ መድረክ የሚወጣው ሰው ሙሉ በሙሉ መስማማት ላይ ጠበቅበት ይችላል። ሆኖም አማራጭ ሀሳቦችን ለመስማት እድሉን እንዳገኘ ይሰማዋል። የመርሃ ግብሩም ትልቅ ግብ ይሄ መሆኑን ያስገነዝባል። ስማችንም ጃንጥላ ነው። ጃንጥላ የሆንበት ምክንያት አካታች ነው፣ የሀሳብ አካታችነትን ነው። እንግዲህ የተለያዩ ልዩነቶችም ሊኖሩ ይችላሉ፣ የተለያዩ አመለካከቶች ሊኖሩ ይችላሉ። ግን ደግሞ በመሰባሰብ ሀሳባችንን አንድ ላይ በማድረግ አን የተሻሉ ሀሳቦችን ልናመን እንችላለን እና ከዚህ የሚወጡ ሰዎች በመሰባሰብ በመማማር እኛ ሁልጊዜ ሰው ሲሞት ሰው ሲጎዳ ማልቀስ መሰባሰብና ሰላማዊ ሰልፍ መውጣት ብቻ ሳይሆን ያሉ እውቀቶችንም ለችግሮች መፍትሄ የሚያመጡ እውቀቶችንም እንደዚሁ ለሕዝብ ማቅረብ ላይ ነው ትኩረት እያደረግን ያለ ነውና ማንበብና ሐሳብ መስጠት ላይ እንዲያተኩሩ ነው። ብዙ እንዲያነቡ እንደዚህ ያሉ መድረኮችንም እንዲፈልጉ እና ደግሞ የጃንጥላ ቤተሰብም እንዲሆኑ ነው ከዚህ የሚሄዱ ሰዎች። ጃንጥላ ቶክስ በበጎ አድራጊዎች ድጋፍ የሚዘጋጅ መድረክ ነው። አዘጋጆቹ ለዝግጅቱ መሳካት ከራሳቸው ኪስ አልፈው አንዳንዴ የደጋፊዎች በር እንደሚቆረቁሩ ነግረውኛል። አቅም እስከፈቀደ ድረስ የሐሳብ ገበያ መሆናቸውን እንደሚቀጥሉ ማጫውተውኛል። እንግዲህ ትልቅ ቦታ ላይ ደርሰው ለማየት አላማችን ነው። ከሁሉም በላይ የሰው አስተሳሰብ እንዲለወጥ፣ ለውጥ ከኛ እንዲጀምር። ዋናው እንግዲህ በሀሳብ ላይ ዲስከስ ስለምናደርግ እኛ መጀመሪያ ከተለወጥን፣ አጠገባችን ያለው ሰው ይለወጣል። እኛ እንደ ማህበረሰብ ከተለወጥን፣ አገራችን ይለወጣል። አገራችን ትልቅ ቦታ ያድቃል። ለአሁኑ ይሄ መድረክ በየሶስት ወሩ እንደሚቀጥል ተስፋ አድርገዋል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። አብታሙን ለግሩም ዝግጅቱ አመሰግናለሁ። አድማጮች፣ ተከታዩ ደግሞ ወደ አዋሳ የሚወስደን ይሆናል። ኢትዮጵያ አሁን ከገባችበት አጣብቅኝ ልትወጣ የምትችለው በመነጋገር፣ በውይይት እንዲሁም የሚያጋጩ ያሏቸውን ትርክቶች በነኚህ ጉዳዮች ላይ በመደራደርና የጋራ ታሪክና አንድነት በመፍጠር ነው ይላሉ ምሁራኑ። ናቸው እንዲህ አሉ የሚለን የአዋሳው ዘጋቢያችን ዮናታን ዘብዴዎስ የፍትህና የጸጥታ ተቋማትን ተቋማዊ መሰረት ማስያዝ እና የሕዝቡን ግብረገባዊነት መፍጠር ከዜጎች ከችግሮቻችን ሊያወጡ የሚችሉ ሌላ የመፍትሄ አማራጮች ይሆናሉ ማለታቸውን ጠቅሶ ተከታዩን አድርሶናል። ኢትዮጵያ ካለችበት ቀውስ የምትወጣበትን መንገድ ከመከሩ መሆናን ውስጥ አንዱ የሆኑት በሐዋሳ ዩኒቨርሲቲ ተባባሪ የህግ ፕሮፌሰር ዳንኤል በሀይሉ ኢትዮጵያ በሽግግርና በለውጥ ሂደት ውስጥ መሆኗን ተናግረዋል። የአስተሳሰብ ለውጥ ለማምጣት የሚሞክሩ ለውጡን ዳር ለማድረስ ጥረት በማድረግ ላይ መሆናቸውን፣ ነገር ግን በለውጡ ሂደት ውስጥ ከጥቅም ይቀርብኛል ስጋትና ከስነ ልቦና አኳያ ውጥረትና መገፋፋት ተፈጥሯልን ብሏል። አገሪቷ ችግር ውስጥ ተገባቸው ይህንን ተከትሎ ነው ነው ያሉትም አቅመቢስነት እና የህግና ስርአትን የማስከበር የአቅሙ ብቻም ሳይሆን ፍላጎትን ማነስ አለ የሚሉ ሀይሎች አሉ። በሌላ ጎኑ ደግሞ እስከዛሬ ድረስ የመጣንበትን የመደፍጠጥ፣ የመጨፍለቅ፣ ዝም የማሰኘት፣ በኃይል የመምታት ገቢራዊ ነገሮችን በመቀነስ በውይይትና በመደራደር ሰላማዊ የሆኑ ነገሮችን በአገራዊ ነገሮች ላይ መግባባት፣ በትውፊታው መግባባት፣ ታሪክ ላይ መደራደር፣ የኢኮኖሚ አቅጣጫ ፍትሐዊነት፣ እኩልነት፣ ነጻነት የመሳሰሉትን ላይ በትክክል መግባባት ላይ መድረስ፣ እንደዚህ እንደዚህ አይነቱ ነገር በውይይት ይመጣል ብለው የሚያስቡ ናቸው። የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁር የሆኑት አቶ ዳየ ሞዳልም ህዝባዊ መሰረት የሌለው ትግል ከጥንት ጀምሮ መካሄዱ ዋናና መሰረታዊ የኢትዮጵያ ችግር ምንጭ ነው ብሏል። ከዚህ ከንጉሰ ነገስት ዘመን ጀምሮ ልማት ችግሮች ነበሩ። እነኛን ችግሮች ለመፍታት ብሎ ያው ተቃውሞ ንጉሱ ላይ ሲነሳ ተቃውሞ መደብና ብሄር በሚል ልህቃን ነው በኮሚኒስት አይዲሎጂ የተገኘ ተቃውሞ ነው የተነሳው። የህዝብ ተሳትፎ የለውም። ህዝቡን በመወከል እያለ ይሄ ልህቅ እኛ የህዝቡን ጥያቄ አንስቶ ከገዢው ጋር በመዋጋት የሚል ነገር ነው እና የልህቃን እርስ በርስ ከሚራከቱት በቀር ከህዝብ ጋር ግንኙነት አልነበረውም። ስለዚህ እየከረረ እየከረረ አሁን የሀገኝነት ፖለቲካ ነው ያለው አትጠራ- የኢትዮጵያ ፖለቲካ ትልቁ ችግር ከዛን ጊዜ ጀምሮ መሸነፍና ማሸነፍ እንጂ በድርድር መፍታት የሚባል ነገር የለም። በአዋሳ ዩኒቨርሲቲ የህግ መምህርና በአዲስ አበባ ዩኒቨርሲቲ ደግሞ ማስተርስ ዲግሪያቸውን በሰብአዊ መብት ህግ ላይ ጥናት እያደረጉ የሚገኙት በፍቃዱ ድሪባ የኢትዮጵያ ችግር በብሄር ላይ ተመሰረተ ፖለቲካ ማካሄዳችን ወይም ማራመዳችን ብቻ ሳይሆን የቆዩ የህዝብ ጥያቄዎች ናቸውም ብሏል። እንደኔ የመጀመሪያው ምንጭ በተለይ አሁን የለውጡ ሀይል ከጀመረ በኋላ ቺን ሀገር ማስተዳደር የተነሱ ጥያቄዎች አሉ ለውጡ ሲመጣ ከለውጡ ጋር ፌደራል ያለፉ ለውጡ ራሱን ችሎ በሁለት እግሩ እስኪቆም ድረስ በሂደር ተከድነው ምናምን የቆዩ ጉዳዮች አሉ። የተለያዩ የብሔሮች ጥያቄ አለ። የተለያዩ ግሩፖች የግል ኢንተረስታቸው ጥያቄ አለ እና እነዚህን ጥያቄዎች በትክክል አድሬስ ለማድረግ ያው ጊዜ ያስፈልጋል። ኦፍኮርስ ኮርስ ግን በአቅጣጫ ደረጃ አቅጣጫዎች መቀመጥ ነበረባቸው። የስራ አጥነት ችግሩ አለ። ቤዚካሊ ማህበራዊ መሰረት የሌላቸው በተለይ ፎልባክ ፖዚሽን የሌላቸው የፖለቲካ ፓርቲዎችን በጣም ያፈራች በጣም እንደ አሽን እየበቀለባት ያለች ሀገር ነች ኢትዮጵያ ና፣ በተለይ ፎልባክ ፖዚሽን ስንል ብሔራቸውን ብቻ መሰረት አድርገው አይዲዮሎጂ ሳያንጸባርቁ ለትንሹም ለትልቁም ነገር ኢሹም ያደርጉት ብሔርን ብቻ የሆነ የማህበራዊ ሚዲያዎቻችንም ስታይ ፖለቲካ ፓርቲዎቻችንም ስታይ እነዚህ ነገሮች ላይ ያተኮረ ነው። ና የስርዓት ጥነቱ ላይ ተደማምሮ ቤንዚን ሆኖ ነው እያቃጠለን ያለው ብዬ አስባለሁ። የህግ ተባባሪ ፕሮፌሰር ዳንኤል በሃይሉም ኢትዮጵያ አሁን ከገባችበት ቀውስ ውስጥ ልትወጣ የምትችለው በመነጋገር በውይይት እንዲሁም በሚያጣሉን ታሪኮች ላይ ድርድር በማድረግ የጋራ ታሪክና አንድነትን በመፍጠር እንደሆነ ተናግሯል። በጣም በችግርም በተስፋም የተበተበች አገር ነች እና፣ ምንድነው ማጂክ ፕሌቱ እንዴ ተኩሰን ነገሮች ሁሉ ሶልቭ የሚያደርግ ካልከኝ የለም፣ ምንም ነገር የለም። ያለው እድል መነጋገር፣ መተባበር፣ በተለይ ህዝባዊ ዲሲፕሊን ላይ መስራት፣ የወጣቱ ዲሲፕሊን ላይ መስራት። አለም ሊተባበረን ፈቃደኛ ነው። የዓለምን ጉልበት ተጠቅመን ለመልማት ያለንን ተስፋ መጠቀም፣ መማር መደራደር በተለይ ታሪክ ብዙ ነገራችን ትናንትና ላይ ተቸንክረን ስለምንጣላ የታሪክ ድርድር ማድረግ መቻል አለብን። ምክንያቱም ከአሸናፊዎች ጫፍ የተጻፈ አለ ታሪክ ከተሸናፊዎች ጫፍ የተጻፈ ነገር አለ። እውነቱ ብዙ ጊዜ መሀል ላይ ነው። ለውጡን እየመራ ነው የሚሉት አካል አሉ የተባሉ የአገሪቷን ችግሮች ለመፍታትና ሰላም ለማስፈን ጥረት እያደረጉ ቢሆንም ከትችትና ከክስ መዳን አልቻለም ብሏል። ከሁሉም የህብረተሰብ ክፍል ጋር በችግሮቻችን ላይ በጠረጴዛ ዙሪያ እንመካከር በማለት ከውጭ አገር ጭምር የፖለቲካ ፓርቲዎች እንዲገቡ ማድረጋቸውም አንዱ ለውጥ መሆኑን ጠቅሰው የ1960ዎቹ አይነት የመፋጀት ፖለቲካ አቁመን የመነጋገር ባህል ከፈጠርን ትልቅ እድል እንደሆንም ተናግሯል። የፖለቲካ ሳይንስና ዓለም አቀፍ ግኝት ምሁሩ አቶ ዳየሞ ዳሌ ደግሞ በመነጋገር የሚያምኑ ቢሆንም መቅደም ያለበት ግን ጸጥታውን ኃይል በማፈርጠም ሰላም ማረጋገጥ ነው ብሏል። በነይታ መፍትሄው ምንድን ነው? አሁን ካለንበት ተነስተን ስናስብ መጀመሪያ መንግስት ሰላም በጣም ማስፈን አለበት። በደንብ ለውይይት መነሻ የሚሆነው ሰላም ሲኖር ነው። ሰላም ለማስፈን ደግሞ የመከላከያና የደህንነት ተቋማት ፖሊሲን ጨምሮ ከፓርቲ ተጽዕኖ ነጻ ሆነው ተደራጅተው ሰላም ያሰፍናሉ። ከዛ በኋላ ሁሉም ትጥቅ የሚባል ነገር ሳይኖረው መጥቶ ይደራደራል። የሐዋሳ ዩኒቨርሲቲው የህግ መምህር ፍቃዱ ድርባ ደግሞ ሁለት የመፍትሄ ሀሳቦችን እንዲህ ሲሉ ያስቀምጣሉ። አንደኛ እንደ ህዝብ ነው፣ እንደ ህዝብ ማህበራዊ እሴቶቻችን ላይ በጣም መሰራት አለበት ነው። አሁን ላይ ህዝቡ ሪስፖንሲቢሊቲ መውሰድ አለበት። እኔ እንደ ግለሰብ ሁሉን ነገር እያወጣው የመንግስት ጥፋት ነው፣ የሆነ ግለሰብ ጥፋት ነው፣ ታዋቂ ላይክ አይከን ተብሎ በሆነ ህብረተሰብ ውስጥ የሚታሰብ ጥፋት ነው ከሚለው ማሻገር እኔስ እንደ ግለሰብ በማህበራዊ ሚዲያ ሊሆን ይችላል በተለያዩ መንገዶች ሊሆን ይችላል የማስተላለፈው ሀሳብ ምን ያህል ነው የሚለው ሶሻል ሪስፖንሲቢሊቲ ግለሰቦች መውሰድ መቻል አለባቸው። ሌላኛው ደግሞ እነዚህ ማህበራዊ እሴቶቻችን የምንላቸው በከተማ ያለው በገጠርም ያለው እሴቶቻችን ላይ መሰራት መቻል አለበት። ልሂቃን ልምድ ያላቸው ግለሰቦችና ፖለቲከኞች ወደ ራሳቸው መመልከት አለባቸው። ወጣቱም ሆነ ህዝቡ ከኮናኝነትና ከስሜታዊነት በመውጣት ነገሮችን በጥልቅ የማገናዘብ ልምድ ማዳበር አለባቸውም ብሏል። የኢትዮጵያ ፖለቲካ ተዋናዮች ምሁራንና አክቲቪስቶች ወደ መገናኛ ብዙሀን መጋበዝና የመሰላቸውን እንዲያወሩ እድል መፍጠር ለግጭት ምክንያት ሆነዋል። ምን ያሉትም በተጨማሪም ከመጠቋቋም፣ ከቁርሾ፣ ከብሶትና ከሴራ ፖለቲካ ወጥተን በሀሳብ ልዕልናና የበላይነት ፖለቲካ ውስጥ ካልገባን አገሪቷን ከገባችበት ችግር ማውጣት ያዳግታልም ብሏል። መልካሙን ነገር በደም አጠንክረን ይዘን የሚከፋፍሉን ነገሮች ላይ ተደራድረን ወደፊት መሄድ መቻል አለብን ያለን እድል በሰላም ነው። የህዝቡን ዝቅተኛ የንቃት ደረጃ እንደጥሩ አጋጣሚ በመጠቀም ግጭት የሚፈጥሩ ፖለቲከኞች ላይ አስተማሪ እርምጃ በመውሰድ የህግ የበላይነትን ማስከበር እንደሚገባም ምሁራን ተናግሯል የተናገሩትና ያስተላለፉትን መልእክት ተከትሎ ለሚደርሰው ጉዳት ህገ መንግስታዊ መብታቸውን በማይነካ መልኩ የሚጠየቁበትን ስርዓት መዘርጋት አለበትም ብሏል። ለአሜሪካን ድምጽ ራዲዮ ዮናታን ዘብድዮስ አዋሳም። አድማጮች፣ ዮናታን ዘብድዮስን ለዘገባው እናመሰግናለን። አድማጮች፣ ቀደም ብለን በዕለቱ አቢይ ርዕስ እስክንደር ፍሬው የጠቅላይ ሚኒስትር አብይ አህመድን የትላንቱን ንግግር ተከትሎ ከፖለቲካ ምሁራንና ከፖለቲካ ተንታኞች እንዲሁም ፖለቲከኞች ጋር ያደረገው ውይይት ቀሪ ክፍል ሁለተኛውን እንሆ። የኢዜማ ሊቀመንበር አቶ የሸዋስ አሰፋ ግን የሟቾቹ ማንነት በብሔር በሃይማኖትና ና በፆታ ተከፋፍሎ መቅረቡ ተገቢ እንደሆነ ያምናሉ። እንግዲህ ግሬድ ይሰጣል ለሰው። እሳቸው ጥሩ ኢትዮጵያዊ ናቸው በሰውነታቸው በኢትዮጵያዊነታቸው ነው የሚታወቁት እና ይሄ ቃል ከእሳቸው አይጠበቅም አንድ ነገር ነው። ለምሳሌ ይህንን አቶ መለስ ቢሉት የሚጠይቅም ሰው አልነበረም። ምክንያቱም አቶ መለስ የሚታወቁት የብሔር ስም በመዘርዘር ነው ራቢ ግን ኢትዮጵያን እና ኢትዮጵያውያንን በዜግነት ክብራቸው በመጥራት ነው። ይህንን ሁኔታ በተመለከተ ግን እኔ ያነሱበት አግባብ ትክክል ነው ባይ። ምንድን ነው ያሉት? እዚህ ሀገር ችግር ከተነሳ ማንንም አይምርም። የትኛውም ሃይማኖት፣ የትኛውም ብሔረሰብ፣ የትኛውም ፆታ፣ የትኛውም የትምህርት ደረጃ ወይም የማህበረሰብ የእድገት ደረጃ ከጥቃቱ ሊድን አይችልም የሚለውን ለማሳየት ነው ያቀረቡት። ስለዚህ ያንን ደግሞ አሳይተዋል በደንብ እዚህ ሀገር ችግር ተነስቶ የኔም ቤት አያንኳኳም የሚል ብሔረሰብ ትክክል አይደለም፣ የሚል ሃይማኖት ትክክል አይደለም፣ የሚል የማንኛውም የማህበረሰብ ክፍል ትክክል አይደለም። ይህን ለማስተላለፍ ነው የተጠቀሙበት። በትክክል እንደታየው እውነት ለመናገር ዶክተር አብይ በኢትዮጵያዊ ስሜታቸውና በኢትዮጵያዊ ጨዋነታቸው እኛም ዓለም የመሰከርላቸው ሰው ስለሆን በዛኛው አቅጣጫ ባይታይ መልካም ነው። ይሄን ለማሳየት ነው የተጠቀሙት። ይሄን ለማሳየት ደግሞ ግድ ምን ነገር ግድ የሚሆንበት ቦታ አለ። የማህበራዊ ሳይንስ ተመራማሪና የፖለቲካ ተንታኝ የሆኑት ዶክተር ብርሃኑ ሌንጂሶም በጠቅላይ ሚኒስትሩ አቀራረብ ይስማማሉ። አ በእርግጥ ጠቅላይ ሚኒስትሩ ያነሱትን ምክንያት ብጋራም ሌላም ምክንያት አለ ብዬ አምናለሁ። እኔ ደግሞ እንደምታየው ያው ችግሩ ከደረሰ ጊዜ ጀምሮ ሁሉም የተጎጂነት እኔ ነኝ የተጠቃሁት የተጠቂነት ጩኸት ሲያሰማ ነበር። በእርግጥ የኢትዮጵያ ፖለቲካ የተጠቂነት ፖለቲካ የሚያጠቃው ፖለቲካ ነው፣ በአጠቃላይ የኩርፊያ ፖለቲካ ነው። ሁሉም እኔ ነኝ የተጠቃሁት፣ እኔ ነኝ ያጠቃሁት፣ እኔ ነኝ ጥፋተኛ ሚል እዚህ ሀገር ውስጥ ምናልባት በታሪክም ኖሮ የሚያውቅ አይመስለኝም። ና ሜን በዚህ ችግር የተጎዱ ሰዎች ማንም ቢሆን ከየትኛውም ሃይማኖት፣ ከየትኛውም ብሄር፣ ከየትኛውም ፆታ ቢሆን በጣም አሳዛኝ ነገር ነው እና በሰብአዊነት ለዛ ማዘን እንዳለ ሆኖ የኔ ብሄር ነው የኔ ሃይማኖት ነው እኔ ነኝ የተጠቃሁት የሚለው ግን ትንሽ አይሎ የወጣ ነገር ነበር። ስለዚህ በብሄር በሃይማኖት፣ በፆታ፣ በአካባቢ ማስቀመጡ ያንን ይሄ እኔ ብቻ ነኝ ተጠቂ የሚለውንም ነገር ፎልሲፋይ ያደርጋል። አንደኛ የቪክቲም ሁድ የሚባለው ተጠቂነት አስለቃሽ የፖለቲካ ኃይሎች አስለቃሽ ሆነዋል እና በዛ ሁኔታ መቅረቡ በእርግጥ አስለቃሾቹ እንደሚሉት የእነሱ ወገን ብቻ እንዳልተጠቃ ከሁሉም ወገን ሁሉም ኢትዮጵያዊ በዚህ መንገድ እንደተጠቃ ጠቅላይ ሚኒስትሩም ደግሞ እንደገለጹት ችግር ሲመጣ ጥቃት ሲመጣ ሰላም ማጣት ሲመጣ ማንም ሊያመልጥ እንደማይችልና ሁላችንም ተጎጂ የምንሆንበት ሁኔታ እንደሚፈጠር በደንብ ያሳየ ስለሆነ ያንን መጥቀሳቸውን እንደውም እኔ እንደ መግለጫው አንዱ ጠንካራ ጎን ነው ብዬ ነው የማምነው። እስክንድር ጠቅላይ ሚኒስትር አብይ አህመድ ትናንት ባደረጉት ንግግር የተለያዩ ሁኔታዎች እንዳሰዋል። የለውጡን አስፈላጊነትም አብራርተዋል። ለውጡ ከቀደሙት የተሻለ ሥርዓት እንድንገነባ ካላስቻለን የእኛ ለውጥ ናፋቂነት ምኑ ላይ ነው ሲሉም ጠይቀዋል። የትግላችን አላማስ ምን ነበር ብለዋል። ጠቅላይ ሚኒስትሩ በዚሁ የትናንት ንግግራቸው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ሽንድርን፣ ለዝግጅቱ እናመሰግናለን። አሁን ደግሞ ወደ ስፖርት እናመራለን። የፕሮግራሙ አዘጋጅና አቅራቢ ግርማቸው ከበደ የሳምንቱን አበይት የስፖርት ዜናዎች ይዞ ቀርቧል። እነሆ ሰላም እንደምናመሻቸው፣ የስፖርት ወዳጆች በዛሬው የስፖርት ዝግጅት ለምለም ኃይሉ በአትሌቲክስ የተስፈኛ ኮከብ እጩ መሆኗ፣ የኢትዮጵያ አትሌቲክስ ፌዴሬሽን ውሳኔውን ያላከበሩ አትሌቶችን ለመቅጣት መዘጋጀቱና ሊቨርፑል የሰብአዊ መብት ጥሰት ተፈጽሞበታል ያለውን ሆቴል መቀየሩ ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። ለምለም ኃይሉ በዓለም አትሌቲክስ ሽልማት ተስፈኛ ኮከብ ዘርፍ የመጨረሻ እጩ ሆናለች። የዓለም አትሌቲክስ ፌዴሬሽኖች ማህበር ከሚያዘጋጃቸው ሽልማቶች አንዱ የሆነው የተስፈኛ ኮከብ ሽልማት በአመቱ ምርጥ ብቃት ያሳዩ ወጣት አትሌቶች የሚሸለሙበት ነው። ኢትዮጵያዊቷ ለምለም የዓለም አትሌቲክስ የተስፈኛ ኮከብ የመጨረሻ እጩዎች ውስጥ አንዷ የሆነችው 1500 ሜትርን በ4 ደቂቃ 02 ሰከንድ 97 ማይክሮ ሰከንድ በመሮጥ የአመቱን ከ20 ዓመት በታች ፈጣን ሰዓት በማስመዝገቧ በመላው አፍሪካ ጨዋታዎች በተመሳሳይ ርቀት የነሐስ ሜዳሊያ በማሸነፏ ና በዶሃው የዓለም አትሌቲክስ ሻምፒዮና በ1500 ሜትር ግማሽ ፍጻሜ በመድረሷ ነው። በ100 ሜትር መሰናክል የዓለም የ20 ዓመት በታች ሬከርድ የሰበረችው ጀማይካዊቷ ብሪታኒያ አንደርሰን፣ በከፍታ ዝላይ የዓለም ከ20 ዓመት በታች ሬከርድ ባለቤቷ የዩክሬኗ ያሮስላቫ ማሁቺክ፣ በ20 ኪሎ ሜትር የእርምጃ ውድድር የዓለም ከ20 ዓመት በታች ምርጧ የኢኳዶሯ ግሌንዳ ሞሬኖ ና የዓለም ከ20 ዓመት በታች የ100 ሜትር እና 200 ሜትር ሬከርድ ባለቤቷ የዩናይትድ ስቴትሷ ሻካሪ ሪቻርድሰን ሌሎቹ እጩዎች ናቸው። አሯሯጭ ሆኖ የገባው አትሌት የኢስታንቡል ማራቶንን የቦታውን ሬከርድ በመስበር አሸንፏል። ኬንያዊ አትሌት ዳንኤል ኪቤት በዓለም አትሌቲክስ ፌዴሬሽኖች ማህበር የወርቅ ደረጃ ያለውን የኢስታንቡል ማራቶን የጀመረው ሌሎች አትሌቶች ሬከርድ እንዲሰብሩ ውድድሩን የሚያፈጥን አሯሯጭ ሆኖ ነው። ኪቤት 14 አትሌቶች ያሉበትን ቡድን እየመራ የመጀመሪያውን 10 ኪሎ ሜትር በ30 ደቂቃ 14 ሰከንድ ከሮጠ በኋላ ወደ ኋላ አልተመለከተም። 30 ኪሎ ሜትር ላይ ሲደርስ ውድድሩን ማቋረጥ ቢኖሩበትም፣ እሱ ግን ወደፊት በመገስገስ የቦታውን ሬከርድ በመስበር በ2 ሰዓት በ09 ደቂቃ 57 ሰከንድ አሸንፏል። ኢትዮጵያዊው ይታያል አጥናፉ ሁለተኛ ወጥቷል። በሴቶች ደግሞ ኢትዮጵያዊቷ ሂሩት ጥበቡ የኢስታንቡል ማራቶኑን ሶስተኛ ፈጣን ሰዓት በማስመዝገብ ስታሸንፍ ትግስት በቀለና ኬንያዊቷ ማውሪን ቺፕኮሞይ ሁለተኛና ሶስተኛ ወጥተዋል። በሌሎች ማራቶኖች በወንዶች ደሶ ገልሚሳ የፖርቶ እንዲሁም አለሙ ገመቹ የኒስካን ማራቶኖቹን አሸንፈዋል። በሴቶች ቦንቱ በቀለ የፖርቶን፣ አለሚቱ ለማ የኒስካንን እንዲሁም ማሚቱ ደስቃ የጓዳላሃራ ማራቶኖችን አንደኛ በመሆን ጨርሰዋል። የኢትዮጵያ አትሌቲክስ ፌዴሬሽን ውሳኔን አላከበሩም ያላቸውን አትሌቶች ሊቀጣ ነው። ፌዴሬሽኑ በመስከረም ወር መጨረሻ በተካሄደው የዓለም አትሌቲክስ ሻምፒዮና በማራቶን ውድድሮች የተሳተፉ አትሌቶች እስከ ሶስት ወር ድረስ በሌላ ማራቶን እንዳይወዳደሩ አግደው ነበር። ሆኖም በዓለም አትሌቲክስ ሻምፒዮናው በማራቶን ከተሳተፉት አትሌቶች መካከል ትላንት በተካሄደው የኒውዮርክ ማራቶን በሴቶች ሩቲያጋ በወንዶች ደግሞ የዓለም ሻምፒዮኑ ሌሊሳ ዲሳሳ ተሳትፈዋል። በዶሃው የዓለም አትሌቲክስ ሻምፒዮና በማራቶን 13ኛው ኪሎ ሜትር ላይ ያቋረጠችው ሩቲያጋ ከ36 ቀናት በኋላ በኒውዮርክ ማራቶን ሶስተኛ ወጥታለች። ከዶሃው የዓለም ሻምፒዮና 26 ቀናት በኋላ ኒውዮርክ ማራቶንን የሮጠው ሌሊሳ ደግሞ ከ11 ኪሎ ሜትር በኋላ አቋርጧል። ሁለቱ አትሌቶች ፌዴሬሽኑ ያወጣውን በሦስት ወራት ውስጥ ሌላ ማራቶን ያለመሮጥ ውሳኔ ባለማክበራቸው ቅጣት ሊጣልባቸው እንደሆነ የቪኦኤ የፌዴሬሽን ምንጭ ገልጸዋል። የፌዴሬሽኑ ሥራ አስፈጻሚ ኮሚቴ ውሳኔ ለማስተላለፍ በቅርቡ እንደሚሰበሰብ ታውቋል። በፊፋ የክለቦች ዓለም ዋንጫ የሚሳተፈው ሊቨርፑል በሰራተኞች የሰብአዊ መብት መጣስ ምክንያት በዶሃ የሚያርፍበትን ሆቴል ቀይሯል። የፊፋ የክለቦች ዓለም ዋንጫ ታህሳስ 1 ቀን 2012 ዓ ም በካታር ዶሃ የሚጀመር ሲሆን ሊቨርፑል የአውሮፓ ሻምፒዮን በመሆኑ በውድድሩ ይሳተፋል። ሆኖም በውድድሩ ወቅት እንዲያርፍበት በአዘጋጅ ኮሚቴዎቹ የተመረጠለትን ማርሳ ማላዝ ኬምፕንስኪ ሆቴል እንደማይቀበል አስታውቋል። በጥቅምት ወር 2011 ዓ ም የእንግሊዙ ጋርዲያን ጋዜጣ ባወጣው የምርመራ ዘገባ በማርሳ ማላዝ ኬምፕኒስኪ ሆቴል የተቀጠሩ ስደተኛ ሰራተኞች ዓለም አቀፍ የሰራተኞች ሕጎችን በሚጥስ መልኩ የተቀጠሩ መሆናቸውንና ከዝቅተኛ የደመወዝ ሰን በታች የሚያገኙ መሆናቸውን ይፋ አድርጓል። ሊቨርፑል የጸረ ባሪያ ንግድና የጸረ ህገወጥ የሰዎች ዝውውር መመሪያውን ተግባራዊ ለማድረግ በሆቴሉ እንደማያርፍና ሌላ ሆቴል እንደቀየር አስታውቋል። በርካታ የሰብዓዊ መብት ተሟጋች ድርጅቶች የስደተኛ ሰራተኞችን መብት አያስከብርም በሚል የካታር መንግስት ሜዳሊስትን ሲሆነጅሉት ቆይተዋል። የዓለም አትሌቲክስ ሻምፒዮናን ያዘጋጀችውና ቀጣዩን የዓለም እግር ኳስ ዋንጫ የምታስተናግደው ካታር ውድድሮቹን ለማስተናገድ የሚውሉትን ስታዲየሞች የሚሰሩ ስደተኛ ሰራተኞችን ሰብአዊ መብት በመጣስ ስትከሰስ ሰንብታለች። ካታር አንዳንዶች ዘመናዊ የባሪያ አሳዳሪ የሚሉትን የከፋላ ስርዓት ለመቀየር ከዓለም የሰራተኞች ድርጅት ጋር ባለፈው ወር መስማማቷ ይታወሳል። የዛሬ የስፖርት ዘገባዎች እነዚህ ናቸው ግርማቸው ከበደ ነኝ ለሁላችሁም መልካም ምሽት ይመላል አድማጮች አሁን የመጨረሻው የምሽቱ ቅንብር ላይ ደርሰናል ሳምንታዊው አፍሪካ ነክ ርዕሶች የሩዋንዳ መንግስት በኤሌክትሪክ የሚሰሩ ተሽከርካሪዎችን፣ ሞተር ብስክሌቶችን በማበራከት የካርቦን ልቀትን የመቀነስ እንቅስቃሴ የተከተለ መሆኑ ተገለጸ። የጀርመን መኪና አምራች ኩባንያ ቮልክስ ዋገን በመዲናይቱ ኪጋሌ ውስጥ በኤሌክትሪክ የሚሰሩ መኪኖችን ለትርኢት አቅርበዋል። አንድ አገር በቀል ኩባንያ ደግሞ በኤሌክትሪክ የሚሰሩ ብስክሌቶችን መሸጥ ጀምሯል። እንዲህ አይነቶቹ ተሽከርካሪዎች የህዝብ ብዛት ባለባትና የመንገዱ ስርዓት በሚገባ ባልተስተካከለባት አገር ስለሚኖራቸው ቦታ ለመታዘብ የአሜሪካ ድምፅ ዘጋቢ የአሜሪካ ድምፅ ዘጋቢ ሩድ አልመንድሮፕ ሩዋንዳን ከተመለከተ በኋላ ያሰናዳውን አዳነች ፍስሐዬ ለዛሬው አፍሪቃ ነክ ርዕሶች እንዲህ አሰናድተዋለች። የሩዋንዳ ጠቅላይ ሚኒስትር ኤድዋርዶ ኒጌረንቴ በኪጋሊ ዓለም አቀፍ አይሮፕላን ማረፊያ ላይ በሚገኘው የመኪኖች ማቆሚያ ሜዳ ላይ በኤሌክትሪክ የሚሰራ ቮልስቫገን ሲነዱ ካለምንም ችግር ሲያሽከረከሩት እንደነበር ዘጋቢ ሩድ ኤልመንዶርፕ ገልጿል። ይህ የቮልስቫገን መኪና አምራች ኩባንያ ለሙከራ ያህል የጀመረው ኦፊሴላዊ ፕሮግራም ነው። ኩባንያው አራት በኤሌክትሪክ የሚሰሩ መኪኖች እንደ ኡበር ለሕዝቡ አገልግሎት እየሰጡ እንዲሞከሩ አቅርቧል። የመጀመሪያው ሙከራ በጥሩ ሁኔታ ከተካሄደ አምሳ የኤሌክትሪክ መኪኖችን ይጨምርና አስራ አምስት የኤሌክትሪክ ቻርጅ ማድረጊያ ወይም ሞሚያ ጣቢያዎችን ያዘጋጃል። ሩዋንዳ የካርቦን ልቀት የሚያስከትል ነዳጅ ጥገኛ መሆንን ለማስወገድ በምታደርገው ጥረት የኤሌክትሪክ መኪኖችን ማቅረብ አንድ እርምጃ ወደፊት እንደሚሆን ጠቅላይ ሚኒስትሩ አስገንዝበዋል። ሩዋንዳውያን የአካባቢ ጥራት መጠበቅ ቀዳሚ ቦታ የሚሰጠው አበይ ጉዳይ መሆኑን እየተገነዘቡ ነው። ሩዋንዳ ውስጥ በኤሌክትሪክ የሚሰሩ መኪኖች የመጡት የኤሌክትሪክ ሞተር ብስክሌቶች በሀገሪቱ አገልግሎት ላይ ከዋሉ በኋላ ነው። በሀገሪቱ ባለው የሕዝብ ብዛትና የመንገዱ ዝርጋታ ደካማ በመሆኑ ከመዲናይቱ ኪጋሊ ነዋሪዎች 70 ከመቶዎቹ ለመጓጓዣ የሚጠቀሙት ሞተር ብስክሌት መሆኑ ታውቋል። ኪጋሊ ያለው አምፐርሳንድ የተባለ ኩባንያ ሰው በኤሌክትሪክ የሚሰሩ ብስክሌቶችን እንዲጠቀም ይፈልጋል። በጥሩ መልክ የተሰሩ በመሆናቸው ብቃታቸውን የጠበቁ መስለው እንደሚታዩና በከፊል ሕንድ በከፊል ደግሞ ሩዋንዳ የተሰሩ ናቸው። ዋጋቸው 1500 ዶላር ገደማ ነው። የአምፐርሳንድ ዋና ሥራ አስኪያጅ ጆሽ ዌል እነዚህ ሞተር ብስክሌቶች የደንበኞችን ፍላጎት የሚያሟሉ ናቸው ይላሉ። ሞተር ብስክሌቶቻችን ዋጋቸው ውድ ባለመሆኑ በቀላሉ ማግኘት ይቻላል። ለመጠቀምም ብዙ ገንዘብ አያስወጡም። በኤሌክትሪክ የሚሰሩ ሞተር ብስክሌቶች በጋዝ ከሚሰሩት ይልቅ የተሻለ ጉልበት አላቸው። በኤሌክትሪክ የሚሰሩት ሞተር ብስክሌቶች አንድ ባትሪ 75 ኪሎሜትር ያስነዳል። አንዳንድ የሚገድቡ ነገሮች ቢኖሩም እኔ ደስተኛ ነኝ ይላሉ ኢማኑኤል ደምቤዜ የተባሉ ሞተር ብስክሌት የሚነዱ ሰው። በኤሌክትሪክ የሚሰራው ሞተር ብስክሌት ጥሩ ስለሆነ ወደዋለሁ ይላሉ። ብዙ እንክብካቤ አያስፈልገውም። በነዳጅ ከሚሰራው ይልቅ በኤሌክትሪክ የሚንቀሳቀሰው የበለጠ ገንዘብ እንደሚያስገኝላቸው ነው የተናገሩት። ከተግዳሮቶቹ አንዱ የባትሪው ዕድሜ መሆኑን ገልጸው ብቃቱን ከፍ ለማድረግ እየሰሩ ነው ብለዋል ዲያምቤዜ የኤሌክትሪክ መሙያ ጣቢያዎችንም አሁን ካሉት ሁለት የበዙ የማድረግ እቅድ እንዳለ ጠቁመዋል። የመሰረተ ልማት ዝርጋታ ሚኒስቴር በኤሌክትሪክ የሚሰሩ ሞተር ብስክሌቶችን ሁኔታ እየተከታተለ መሆኑን ገልጿል። አመቺ ሆነው ከተገኙ የማስተዋወቁን ስራ እንደሚጀምር የመስሪያ ቤቱ ባለሥልጣን አልፍሬድ ፒዮሪንጊሮ ጠቁመዋል። ኤሌክትሪክ ብስክሌቶችን ኮረታማ በሆነ አካባቢ ለመጠቀም እንደሚቻል ከተገነዘብን በኋላ በኤሌክትሪክ የሚሰሩ ብስክሌቶችንና ሞተር ብስክሌቶችን መጠቀም ስላለው ጥቅም ሕዝቡን ማስተማርና ማሳመን ያለብን። አምፐርሳንድ የተባለው አገር በቀል ኩባንያ በጥቂት ወራት ውስጥ አምስት መቶ የሚሆኑ በኤሌክትሪክ የሚሰሩ ሞተር ብስክሌቶችን ለገበያ የማቅረብ እቅድ እንዳለው ጠቁሟል። በአሁኑ ወቅት ሞተር ብስክሌቶች የሩዋንዳ ጎዳናዎች ንግስናን ቢይዙም በኤሌክትሪክ የሚሰሩ ብስክሌቶችና መኪኖችም መሰረት እየጣሉ በመሆናቸው ሀገሪቱ ከካርቦን ልቀት ነፃ የሆነ መፃኢ ዕድል ሊኖራት እንደሚችል ተስፋ ይንጸባረቃል። አድማጮች፣ ሩዋንዳ የካርቦን ልቀትን ለማስወገድ ስትል በኤሌክትሪክ የሚሰሩ ሞተር ብስክሌቶችና ብስክሌቶች ለማምረት ስለምታደርገው ጥረት የተጠናቀረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እንገናኝ። በደህና ቆየነ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭሩ ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሰዓት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናጋጆቻችሁ አሉላ ከበደና አዳነች ፍስሐዬ ነን። በእኛ በኩል ደህና እደሩ። Tigrinha, a